የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ስጥልን። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ አድማጮቻችን። የዛሬ ሰኞ ጥቅምት 23 2013 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጃችሁ ቆንጅ ይታየ ነኝ። ንጉሶ ታምሬ ፕሮግራሙን ይመራል። ለዛሬ ያሉንን ቅንብሮች ላስተዋውቅ በምዕራብ ወለጋ ዞን ጉሊሶ ወረዳ ውስጥ የኦሮሞ ነጻነት ሸማቂዎች ወይም የኦነግ ሸኔ ታጣቂዎች በፈጸሙት ማንነትን መሰረት ያደረገ ጥቃት ቁጥራቸው በውል ያልታወቀ ንጹሐን ዜጎች መገደላቸውን ከጥቃቱ ያመለጡ የአይን እማኞች ተናገሩ። ያው በጉልሻ ወረዳ ጋዋጋ ተቀምዜ ማለት ነው። ሰላሳ አምስት ሬሳ ተቆጥሯል። እየጠፉም አሉ። ውሀም የወሰዳቸው አሉ። እነዚህ አሁን ያው ላሉ እየተቆመጡ አሉ የቆሰሉም አሉ። ከጥቃቱ ካመለጡ ያንዱን ድምፅ ነው የሰማ ነው። የመንግስት ባለስልጣናት መግለጫዎችንም ያካተተ ዘገባ በምሽቱ አብይ ርዕስ ይቀርባል። ሌሎችም ከኢትዮጵያ የደረሱን ዘገባዎችና የነገ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላይ ያተኮሩ ዘገባዎችንም ይዘናል። አብራችሁ እንድታመሹ እንጋብዛለን። አሁን ለዜናው አዳነች ፍስሐዬ እንደምናመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ሳየ ነኝ። ምዕራብ ወለጋ ጎሊሶ ወረዳ ውስጥ ትላንት የተፈጸመውን የዘር ማንነትን የለየ የተባለ ጥቃት ጠቅላይ ሚኒስትር አብይ አህመድ አውግዘው የጸጥታ አካላት ጥቃቱ ወደ ተፈጸመበት አካባቢ መሰማራታቸውንና እርምጃም እየወሰዱ መሆናቸውን አስታውቋል። መንግስት ሁሉንም አይነት አማራጮች ተጠቅሞ የችግሩን ስንኮፍ ይነቅለዋል ብለዋል ጠቅላይ ሚኒስትሩ። በኢትዮጵያውያን ላይ እየተፈጸመ ባለው ማንነትን መሰረት ያደረገ ጥቃት እጅግ ማዘኔን እገልጻለሁ ብለዋል ጠቅላይ ሚኒስትሩ። አክለውም የጥፋት ኃይሎች ከውጭ ላኪዎቻቸውና በመንግስት መዋቅር ውስጥ በሚገኙ ባልጠሩ አደርባዮች ትብብር በሕዝባችን ላይ አሳዛኝ ጥቃት እያደረሱ ነው። ሁኔታው እንደ መሪም እንደ ዜጋም ልብ ይሰብራል ብለዋል። የኢትዮጵያ ጠላቶች ወይኛ እንገዛለን ወይ ሀገር አትኖርም ብለው ተነስተዋል። ለዚህም የጥፋት አቅማቸውን ሁሉ እየተጠቀሙ ነው። አንደኛው ዓላማቸውም የህዝባችንን ቅስም መስበር ነው ያሉት ጠቅላይ ሚኒስትር አብይ የእነዚህን ኃይሎች ማንነት በስም አልጠቀሱም። አያይዘውም መንግስት በተለያዩ ቦታዎች ሊፈጠሩ ይችላሉ ያላቸውን ጥፋቶች በቅድሚያ መረጃ ሰብስቦ እርምጃ በመውሰድ ሲያከሽፍ ቆይቷል። ነገር ግን ያለፈው ስርዓት ያወረሰንን ቀዳዳዎች ሁሉ በጥቂት ጊዜ ውስጥ ደፍኖ መጨረስ አልተቻለም ብለዋል ጠቅላይ ሚኒስትሩ። ትላንት በምዕራብ ወለጋ በንጹሐን ዜጎች ላይ የተፈጸመውን ግድያ የወገዘው የኢትዮጵያ ሰብአዊ መብት ኮሚሽን አጥፊዎች በህግ እንዲጠየቁ ጥሪ አቅርቧል። የጸጥታ ኃይሎች ለጥቃቱ ተጋላጭ መሆኑ ከሚታወቀው አካባቢ ለቀው የወጡበት ምክንያትም በገለልተኛ አካል እንዲጣራ ኮሚሽኑ ባወጣ መግለጫ ጠይቋል። እየወጡ ያሉ ይፋዊ መረጃዎች 32 ንጹሐን ዜጎች መገደላቸውን ቢያሳይም ኮሚሽኑ ያገኛቸው የመጀመሪያ መረጃዎች ግን ቁጥሩ እንደሚያሻቅብ ያመለክታሉ ብሏል መግለጫው። ኢትዮጵያ ውስጥ ከምርጫ ጋር የተያዙ የደህንነት ወይም የጸጥታ ችግሮችን ለመከላከል ለመመከትና ለመፍታት የሚያስችል መዋቅር ለመዘርጋት የምርጫ ቦርድ እቅድ እንዳለው ታውቋል። ሰላማዊ ነፃና ፍትሃዊ ምርጫ በሀገሪቱ ለማካሄድ ባለድርሻ አካላት ሁሉ አብረው መስራት እንዳለባቸው የኢትዮጵያ ብሔራዊ የምርጫ ቦርድ ሰብሳቢ አስገነዘቡ ሲል መለስካቸው አማሃ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝር ዘገባውን ያሰማናል። የኢትዮጵያ ብሔራዊ ምርጫ ቦርድ ከተፎካካሪ ፓርቲዎች ጋር ዛሬ ጥቅምት 23 ቀንና ባለፈው ቅዳሜ ጥቅምት 21 ቀን ባካሄዳቸው ስብሰባዎች በተለይ አንዳንድ ተፎካካሪ ፓርቲዎች በአሁኑ ወቅት ያለው የደህንነት ወይንም የጸጥታ ሁኔታ ምርጫ ለማድረግ አያስችልም በማለት ለሰነዘሩት ሀሳብና አስቀድሞ የራሳችን ክልል ጽሕፈት ቤት ኃላፊዎቻችን ይሆናሉ። እንደየክልሉ ደግሞ አደረጃጀቱ ምን መሆን ይገባዋል? የሚሳተፉት ተሳታፊዎች እነማን መሆን አለባቸው? በአጠቃላይ ፎርማል ከሆነው የሕግ አስተዳደር ወይም የፀጥታ አከባበር በተጨማሪ ችግሩን ለመፍታት የሚያግዙ በየቦታው ያሉ አክተሮች አሉ። አንዳንድ ቦታ ሽማግሌዎች ሊሆኑ ይችላሉ። አንዳንድ ቦታ የሃይማኖት መሪዎች ሊሆኑ ይችላሉ። ሌላ ቦታ የሲቪል ሶሳይቲ አባላት ሊሆኑ ይችላሉ። እሱን አይቶ ራሱን በቻለ ፕሮሲጀር አባላቶቻቸው የሚለይ ይሆናል ማለት ነው። በሀገሪቱ አሁን ያልተፈቱ ፖለቲካዎች ችግሮች ስላሉ ቦርዱ ከሁሉ አስቀድሞ እነዚህን ችግሮች እንዲፈታ በሚል ለቀረበው ጥያቄ ወይዘሪት ብርቱካን ሲመልሱ ይህን ጥያቄ ምርጫ ቦርድ በተሰጠው ህጋዊ የአስፈጻሚነት ጠገግ ውስጥ እንደማይወድቅ አስገንዝበዋል። ይሁንና የምርጫው ዝግጅት እየተደረገ ፓርቲዎች ባሉት ህጋዊ መድረኮች ሁሉ ሊነጋገሩ እንደሚችሉና እንደሚገባም አብራርተዋል። መድረኮችን በማመቻቸት ግን ቦርዱ እንደሚተባበር አስገንዝበዋል። አክለውም ሰላማዊ ነጻና ፍትሐዊ ምርጫን በሀገሪቱ ለማካሄድ ባለ ድርሻ አካላት ሁሉ አብረው መስራት እንዳለባቸው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ አስገንዝበዋል። ቦርዱ ውይይቱን ያካሄደው በኮቪድ ወረርሽኝ ስጋት የተነሳ በምርጫው ሂደት ሊደረጉ የሚገባቸው ጥንቃቄዎችና የምርጫ ዋና ዋና ተግባራትን የሚከናወንበትን ጊዜ በተመለከተ ከተፎካካሪ ፓርቲዎች ግብዓት ለማሰባሰብ እንደሆነ በመርሃ ግብሩ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ዲሞክራቱ ተወዳዳሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ለሀገሪቱ ፕሬዚደንትነት ለመመረጥ በሚያደርጉት ጥረት ትላንት የፍልሚያ ቦታዎች በሚባሉት ክፍላተ ግዛት እየተዘዋወሩ የምርጫ ዘመቻ አካሂደዋል። ትራምፕ ዛሬ ሚቺጋን ላይ ዘመቻ አካሂደዋል። በአሁኑ ወቅት አውሮፓ ውስጥ የኮቪድ-19 መዛመት ከፍ በማለቱ የተደረገውን የመንቀሳቀስ እገዳ ነቅፈዋል። የሀገሪቱን ኢኮኖሚ ክፍት እንደሚያደርጉም ተናግረዋል። ዲሞክራቱ ጆ ባይደን በበኩላቸው ትላንት ፊላደልፊያ ላይ ባካሄዱት የምርጫ ዘመቻ የትራምፕ አስተዳደር በኮሮና ቫይረስ ላይ ያለውን አያያዝ ነቅፈዋል። ቫይረሱ እሳቸው ራሳቸው ናቸው በማለት ትራምፕን ወቅሰዋል። ፕሬዚዳንቱ ይህን ምርጫ እንዲሰርቁ አይፈቀድም ብለዋል። ባይደን ባይደን በሚቺጋን እና ዊስከንሰን ባነሰ መልኩ ደግሞ ፔንሲልቬኒያ ላይ ቅድሚያ እንደያዙ የድምፅ መለኪያዎች አመልክተዋል። ፕሬዚደንት ትራምፕ በድጋሚ እንዲመረጡ ለመቀስቀስ ሲሉ ባንዲራ እያውለበለቡ በካሚዮን ሲጓዙ የነበሩ የትራምፕ ደጋፊዎች በቴክሳስ አውራ ጎዳና ላይ የጆ ባይደን የምርጫ ሰራተኞችን አሳፍሮ የነበረውን አውቶቡስ ከበዋል በሚል ክስ የሀገሪቱ የፌዴራል ምርመራ ቢሮ ጉዳዩን እየመረመረ መሆኑን ትናንት አስታውቋል። ኩነቱ የተፈጸመው ባለፈው አርብ ሲሆን በቪዲዮ ተነስቷል። ትራምፕ ታዲያ ቪዲዮውን በትዊተር ገጻቸው አስፍረው አይላቭ ቴክሳስ፣ ቴክሳስን ወዳሉ የሚል መልእክት አክለውበታል። ይህ ተግባራቸውም ደጋፊዎቻቸው በማስፈራራት ተግባር ላይ እንዲሰማሩ ትራምፕ የሚያበረታቱ መሆናቸውን ያሳያል በማለት ዲሞክራቶች ከሰዋል። ትራምፕን የሚደግፉ ባንዲራዎችን የያዙ መለስተኛ የጭነት መኪናዎች እና ኤስዩቪ መኪኖች የባይደን የዘመቻ ሰራተኞችን ያሳፈረውን አውቶቡስ ሲከቡ ያሳያል ቪዲዮ። በከበባው ምክንያት የባይደን የምርጫ ሰራተኞች ቴክሳስ ውስጥ ሊያካሂዷቸው ካቀዱት ቢያንስ ሁለት ቅስቀሳዎችን ለመተው እንደተገደዱ ታውቋል። የትራምፕ ሰዎች ካሚዮን የባይደን ደጋፊዎች ያሉበትን አውቶቡስ ከመንገድ አስገድዶ ለማስወጣት መሞከሩን የባይደን የምርጫ ዘመቻ ቡድን ገልጿል። የዚህ ሳምንት የዩናይትድ ስቴትስ ዜናዎች ሁሉ ስለ ፕሬዝዳንታዊ ምርጫ ነው የሚያወሩት። ምን ያህል ሰዎች ድምፅ ለመስጠት ይወጣሉ፣ ውጤቱ በምን ያህል ጊዜ ይታወቃል እና ቀጣዩ ፕሬዚደንት ማን ይሆናል የሚሉት ጥያቄዎች የውይይት ርዕሶች ናቸው ትላለች የአሜሪካ ድምፅ ዘጋቢ ሚሸል ኩን አጠናቀረችው ዘገባ ሲሆን ግርማ ታቀርበዋለች። የምርጫ ቀን እየተቃረበ ሲመጣ ፕሬዚዳንት ዶናልድ ትራምፕም ሆነ ተፎካካሪያቸው የቀድሞ ምክትል ፕሬዚዳንት ጆ ባይደን ምርጫውን አሸንፈው ለምን ነጩ ቤተ መንግስት እንደሚገቡ ና በመጪው አራት ዓመት የስራ ዘመን ምን እንደሚሰሩ የሚያሳውቁበትን የመጨረሻውን ሀሳባቸውን ይሰጣሉ። ዩናይትድ ስቴትስ ውስጥ ከሁለት መቶ ሰላሳ ሺህ በላይ ሕይወት የቀጠፈው ና አሁንም እየቀጠፈ ባለው በዚህ በኮሮና ቫይረስ ወረርሽኝ ስጋት በነገ ዕለት በሚካሄደው ምርጫ በአካል ተገኝተው ከመምረጥ ራሳቸውን ያገላሉ የሚለው ጥያቄም ነገ ምላሽ ያገኛል። በአሜሪካ የምርጫ ፕሮጀክት መሰረት እስካሁን ከ93 ሚሊዮን በላይ የሆኑ ሰዎች ድምጻቸውን እየሰጡ ሲሆን ይህ ቁጥርም ከአራት ዓመት በፊት ከተካሄደው የ2016 ምርጫ አጠቃላይ መራጮች ቁጥር 67 በመቶ ያህሉ ነው። የሁለቱም ተፎካካሪ ቀስቃሾች ለድል የሚበቃው ማን እንደሆነ በግልጽ እየታየ ነው ይላሉ። የትራምፕ የምርጫ ቅስቀሳ ከፍተኛ አማካሪ የሆኑት ጄሰን ሚለር ለ ኤቢሲ በሰጡት ቃል ትራምፕ በተለይም በጥቁር ወንዶችና በላቲኖ መራጮች እንዲሁም በታሪካዊው የዴሞክራቲክ ምሽግ በነበሩ ግዛቶች ውስጥ የድጋፍ መሰረታቸውን አስፍተዋል ይላሉ። መላው መራጭ ተለውጠዋል። ቅንጅቶቹ በዚህ ዙሪያ የተለያዩ ናቸው። ሪፐብሊካኖች ከ1972 ዓ ም ጀምሮ ወደሚያሸንፉበት ሚኒሶታ ጆ ባይደን መመለሳቸው ምን ያህል እንደተጨነቁም ያሳያል ብለዋል ጄሰን። ዲሞክራቶች በበኩላቸው በመደበኛነት የሪፐብሊካን ክልሎች ናቸው በሚል የሚታወቁት የምርጫ ፍኖተ ካርታ አካባቢዎች ወደ ዲሞክራቶች እየተቀየሩ ነው ይላሉ። የጆ ባይደን ተጣማጇ ምክትል ፕሬዚዳንት ተወዳዳሪ ካሚላ ሀሪስ በ2016 በተካሄደው ምርጫ ለፕሬዝዳንት ትራምፕ ድጋፋቸው ምላሽቸውን በሰጡ ግዛቶች ቴክሳስ፣ ጆርጂያ እና አይዋን ጎብኝተው ንግግር አድርገዋል። የባይደን የምርጫ አማካሪ አኒታ ዱና ለኤቢሲ በሰጡት ቃል ሰዎች ለውጥን ለማየት ከፍተኛ ጉጉት ስላላቸው የዘንድሮ ምርጫ መራጮች ቁጥር እስከ የበለጠ ይሆናል ይላሉ። ነገር ግን ቀደም ብለው በተሰጡ የመራጭ ድምጾች ያየነው ከፍተኛ ግለትን ስንመለከት ለምርጫ የሚወጡት ሰዎች ቁጥር ምን ያህል ሊሆን እንደሚችል ያሳየናል። እናም ለውጥ የሚፈልጉ ቁጥራቸው ቀላል የማይባሉ ሰዎች በምርጫው ቀን ወጥተው ድምጻቸውን እንደሚሰጡ እናውቃለን ይላሉ። ከምርጫ ቀን በኋላ የምርጫ ውጤት በምን ያህል ጊዜ ይፋ እንደሚደረግ ግን እስካሁን ግልጽ ስላልሆነ የአሜሪካ መራጮች ይህንን የማይረሳ የምርጫ ቀን ውጤት ለማወቅ መጠበቅ ይኖርባቸዋል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አልጄሪያ ውስጥ የሀገሪቱን ህገ መንግስት ለመለወጥ ትላንት በተካሄደው ህዝበ ውሳኔ የተሳተፉት አብዛኞቹ መራጮች ደግፈውታል። ስለሆነም የሀገሪቱ ህገ መንግስት ይሆናል ተብለዋል። ይሁንና በህዝበ ውሳኔው ድምፅ የሰጡት ሰዎች ብዛት በጣም ዝቅተኛ በመሆኑ መንግስት ባለፈው ዓመት የተካሄደውን የፖለቲካ መነሳሳት ገጽታን ለመለወጥ የነበረውን አላማ ያሰናክላል ተብለዋል። አልጀሪያ ውስጥ ትላንት በተካሄደው ህገ መንግስታዊ ሬፈረንደም ወይም ህዝበ ውሳኔ የተሳተፉት ሰዎች ቁጥር ከእያንዳንዳቸው አራት ሰዎች ከአንድ ያነሱ መሆናቸውን ባለስልጣኖች ገልጸዋል። መንግስት ግን ከፍተኛ ብዛት ያላቸው ሰዎች ወጥተው ድምፅ እንዲሰጡ አበራቱ ነበር ተብለዋል። የአልጀሪያው ፕሬዚደንት አብድልማጅድ ቴቡኔ እና ከፍተኛ ቦታ ያለው ወታደራዊ ኃይል አዲስ ህገ መንግስት አርቅቀው ህዝብ ድምፅ እንዲሰጥበት ያቀረቡት ከአንድ ዓመት በላይ ለሆነ ጊዜ ሳምንታዊ ተቃውሞ ሲካሄድበት ለነበረው ችግር መፍትሄ ለማግኘት መሞከራቸውን ለማሳየት እንደሆነ ተገልጿል። ለትላንቱ ህዝበ ውሳኔ ድምፅ ለመስጠት የወጡት ሰዎች ቁጥር 23.7 ከመቶ መሆኑን የምርጫ ኮሚሽኑ እንዳስታወቀ ተዘግቧል። አንድ የ30 ዓመት ዕድሜ የአውቶቡስ ነጂ ሐሰን ራቢያ ህገ መንግስቱ የሚያመጣው ለውጥ የለም፣ ስለዚህ ለምን ድምፅ ትሰጣለሁ ማለቱ ተዘግቧል። ወደ ኮቪድ-19 ዜና ስናመራ ደግሞ የዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ከአንድ የኮቪድ-19 ቫይረስ የተገኘበት ሰው ጋር መገናኘታቸው ከተገለጸ በኋላ ራሳቸውን እንዳገለሉ ትላንት አስታውቀዋል። ዶክተር ቴድሮስ በትዊተር ገጻቸው ባስተላለፉት መልእክት የቫይረሱ የህመም ስሜት እንደሌለባቸው፣ ነገር ግን የቫይረሱን መዛመት ለመከላከል ሲባል በወጣው ደንብ መሰረት ራሳቸውን አግልለው ከቤት እንደሚሰሩ ማስታወቃቸው ተገልጿል። በሌላ ዜና ደግሞ የብሪታንያ የጤና ጉዳይ ተቆጣጣሪዎች የኮሮና ቫይረስ ክትባት ለማግኘት በሚደረገው ጥረት የጥናቱን ሂደት ግምገማ ማፋጠን መጀመራቸውን ትናንት አስታውቀዋል። የመድኃኒትና የጤና ጥበቃ ምርቶች ተቆጣጣሪ አገልግሎት የኮቪድ-19 ክትባት ሙከራችን ላይ የሚያደርገውን ግምገማ ማፋጠን መጀመሩን እናረጋግጣለን ሲል የአስትራዘኔካ ቃል አቀባይ ተናግሯል። የግምገማው ሂደት ሲፋጠን ተቆጣጣሪዎቹ የክትባት መድኃኒቱን የማጽደቅ ሂደቱን ለማፋጠን ሲሉ ክትባቱ በተግባር ላይ ሲውል የመከታተልና ስለ ክትባቱ የአመራረት ሂደት መመልከት እንዲሁም ከአምራቾቹ ጋር የመነጋገር ተግባር ያካሄዳሉ። አስቸኳይ የጤና ሁኔታ በሚኖርበት ወቅት የመድኃኒትነትና የክትባትነት ተስፋ ያለው ሁኔታ ሲፈጠር ሂደቱ ከተለመደው በላይ እንዲፋጠን የሚጠቀሙበት ዘዴ መሆኑ ታውቋል። አስትራዘኒካና ፒፋይዘር የኮሮና ቫይረስ ክትባት መድኃኒት ለማግኘት በሚደረገው መረባረብ የቅድሚያ ቦታ ከያዙት መካከል መሆናቸው ተገልጿል። ጆንሰን ኤን ጆንሰን እና ሞደርና ኩባንያዎችም የክትባት መድኃኒቱን ለመስራት እየተጣደፉ ከሚገኙት የመድኃኒት ኩባንያዎች መካከል ናቸው። የብሪታንያው የመድኃኒት ኩባንያ ዛሬ በተናገረው መሰረት የኮቪድ-19 የሙከራ ክትባት በዕድሜ በገፉትና በወጣቶች ላይ የመከላከል ብቃት አሳይቷል። እስካሁን ባለው ጊዜ በዓለም ደረጃ 119 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘው ለሞት ተዳርገዋል። የሀገራትን ኢኮኖሚ አዳሽቀዋል በቢሊዮኖች የሚቆጠሩ ሰዎች የኑሮ ሁኔታን አተራምሷል። በመጨረሻም የጆርጂያ ምርጫ። የሶቪየት ሕብረት ሪፑብሊክ የነበረችው ጆርጂያ ገዢ ፓርቲ ባለፈው ቅዳሜ በተካሄደው ምክር ቤታዊ ምርጫ ማሸነፉን ገልጿል። የተቃዋሚው ወገን ግን ምርጫው ተጭበርብሯል በማለት ትናንት በምክር ቤቱ ሕንፃ አካባቢ የተቃውሞ ሰልፍ አካሂዷል። የሀገሪቱ የምርጫ ባለስልጣኖች ይፋ ባደረጉት ውጤት መሰረት የጆርጂያ ገዢ ፓርቲ 48 ከመቶ ድምፅ አግኝቷል። ሁለተኛ ሆኖ 27 ከመቶ ድምፅ ያገኘው ደግሞ የቀድሞው ፕሬዚዳንት ሚካኤል ሳካሽቪሊ ፓርቲ መሆኑን የምርጫ ባለስልጣኖቹ ጠቁመዋል። አድማጮች፣ የምሽት ዜናችን ዜላ ያበቃ። መልካም ምሽት። አዳነችን ለዜናዎቹ አመሰግናለሁ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርስ በ25 ሜትር ባንድ በ11695 በ12105 በ12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ፕሮግራም ነው ዝግጅቶቻችንን በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ በፌስቡክ እንዲሁም አሃዱ ሬዲዮ 94 ነጥብ 3 ላይ በቀጥታ ማግኘት ትችላላችሁ። አሁን ለምሽቱ የተቀናበሩት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሻገራለን። የምሽቱን አብይ ርዕስ ይሆናል የምናስቀድመው በምዕራብ ወለጋ ዞን ጉሊሶ ወረዳ ውስጥ የኦሮሞ ነጻነት ሸማቂዎች ወይም የኦነግ ሸኔ ታጣቂዎች በፈጸሙት ማንነትን መሰረት ያደረገ ጥቃት ቁጥራቸው በውል ያልታወቀ ንጹሐን ዜጎች መገደላቸውን ከጥቃቱ ያመለጡ የአይን እማኞች ተናግረዋል። ማንነትን መሰረት ባደረገው ጥቃት ማዘናቸውን የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስት ሁሉንም አይነት አማራጮች ተጠቅሞ ችግሩን ይነቅለዋል ብለዋል። የኢትዮጵያ ጠላቶች ወይ እኛ እንገዛለን ወይ ሀገር አትኖርም ብለው ተነስተዋል፣ ሲሉም ጠቅላይ ሚኒስትሩ አክለዋል። የኦሮሚያ ክልል ፕሬዝደንት ሽመልስ አብዲሳ ባወጡት መግለጫ በኦነግ ሸኔና በወያኔ የጥፋትና የሽብር ሴራ ኢትዮጵያ አትፈርስም ብለዋል። በጥቃቱ የሞቱት ሰዎች ቁጥር ግን በመንግስት በወጡ መግለጫዎች አልተጠቀሱም። ናኮር መልካ ተጨማሪ ልኳል። በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራ ቀበሌ ውስጥ የኦሮሞ ነጻነት ሸማቂዎች ንጹሐን ዜጎችን መግደላቸውን በዓይን እማኝነት ካስረዱ አንዱ አባታቸው እንደተገደሉባቸው የገለጹት አቶ ውደነ በላይ የተባሉ ነዋሪ ናቸው። ያው በጉሊሶ ወረዳ ጋዋ ቀበሌ ማለት ነው። ሰላሳ አምስት ሬሳ ተቆጥሯል። የጠፉም አሉ፣ ውሃም የወሰዳቸው አሉ። እነዚያ አሁን ያው ላሉት የተቆመጡም አሉ፣ የቆሰሉም አሉ እንደዛ ሆነው ያው ዛሬ ግድ የተረፉት በየበረሃው ተሸሽገው የተቀመጡት ያው ሀይል አሁን ዛሬ ደርሶላቸው ማለት ነው። ዛሬ እነሱን ወደ መጠለያ ቦታና ወደ ከተማ ቦታ እያስጠጓቸው ነው። ሬሳውን ደግሞ በአምቡላንስ እየሰበሰቡ ነው። መከላከያ ተመድቦ ሲኖር ነበር። ከአመት በላይ ሆነ ሆነግነን እያሉ የሚያስተዳድሩ ነበሩ። በስመ መከላከያውን ሲያዩ መከላከያውን ተደብቀው በረሃ ውስጥ ገባ። ከዛ ተደብቀው ሲኖሩ ሲኖር አጋጣሚ ኢንፎርሜሽን ሲያገኙ መከላከያዎች እየሄዱ ሲመቱም ሲይዙም እንደዚህ እያደረጉ የተወሰነ ማጥራት ጀምረው ነበር። እዚያው በረሃ ይቀመጣሉ። መከላከያም ሊያገኛቸው አልቻለም። በቃ ወረዳ እንኳን ራሱ ቢደወልለት ቢትችሉ መስለኪያ ብታገኙ ሽግራት አልኮተተባች ተቀመጡ ምን እናደርጋለን፣ የሚል መስል የሰጠ ያዩ ወረዳ አካሉ የጉልሽ ተወካይ፣ እንዴት እናንተ ካልደረሳቸው ድርማን ይሰብትልናል አሁን መከላከያው ከመነሳት እነሱ ገቡ። ንብረታችን ተዘረፈ፣ ሰውን መግደል ጀመሩ። እሪ ህግ ህግ ያለሽ ህግ ድረስልን ምናምን ሲሉ ማለት ነው። ወደ ህግ ባለበት ተጋበሉ። እንደዛ ለማድረግ ደግሞ ህግ ቦታ ለመጠጋት ቦታዋ በረሃ ነች። የመኪና መንገድ የላትም። የተፈለገው አካል ሆነ ፈጥኖ አይደርስም። በዛ ኳያ እዛ በኋላ ገቡ። በቃ ዘንድሮ እናንተን የአማራን ዘር እናጠፋ፣ በቃ አንለቃችሁ፣ አምጡ፣ ገንዘብ አምጡ፣ ስልክን ስልክን ቀሙ። በቃ እንደዛ ያደረጉ ያው፣ እዛ በኋላ ቤት ካጠለው ጀመሩ። ስብሰባ ምናምን አሉና ሰበሰባቸው አንድ ቦታ ቀጥታ። አይዛችሁ ልንመክራችሁ ነው ልን ጥብቃችሁ ነው። አንዛችሁ ምንም ችግር የለም። ምናምን እያሉ አካለሉማ ማለት ነው። ያን ሲሉት በበረሃ የገባው ህዝብ ተሰባሰበና አንድ ቦታ እዚያ ላይ ቦምብ ወረወሩ። ከቦምብ የተሳቱትን በመትረየስ ጥይት እያባረሩ ያው ጨረሷቸው እና በጥቅሉ ያው ሆ በጥቅሉ በበረሃ ውስጥ ኑረው አማራን ዘር ተኮር ጥቃት የሚያቀሉ አካል ናቸው። ጥቃቱ ሲፈጸም የመንግስት ጸጥታ አስከባሪዎች በስፍራው አልነበሩም ብለዋል አቶ ወደነ። ጥቃቱ ከመፈጸሙ አንድ ቀን አስቀድሞ በአካባቢው ጸጥታ ሲያስከብር የነበረ የአገር መከላከያ ሰራዊት ከጉሊሶ ጋዋ ጋንቃ ቀበሌ ለቆ ወጣ ይላሉ አቶ ወደነ። የመከላከያ ሰራዊቱ ትቷቸው እንዳይሄድ መጠየቃቸውንም ገልጸዋል። መከላከያ ከተቀመጠ ጊዜ ተቀምጦ ቅዳሜ ዕለት ነው እና አራት ሰዓት አካባቢ ላይ መከላከያው ተነሳ። ለምንድን ነው የተነሳ መከላከያ ስንጠይቃቸው ለምን እንደሆነ አልገባንም ተባል ተነሳ ነው መረጃ የለም ምን እናርጋቸዋሉ በቃ። አቶ አየለ ንጉስ የተባሉ ሌላ የአይን እማኝም ትናንት ከሰዓት አስራ አንድ ሰዓት ገደማ በጉሊሶ የተፈጸመው ጥቃት የበርካታ ንጹሐን ዜጎችን ህይወት መቅጠፉን ነው በአዝ አስደገፈው የገለጹት። ጥቃቱ ማንነት ላይ ያነጣጠረ እንደሆነም ነው የሚያስረዱት። አካባቢው አካባቢ ብሎ ጭፍጨታና የዘርከት ጭፍጨታ ነው። ዛምንደርስ መጀመሪያ መከላከያ ትምህርት ወጣ፣ ስምንት ሰዓት አካባቢ ገቡ። እነማን ማን ታጣቂ አይሉ። ከዛ በኋላ ያው አካባቢ ላይ ያሉትን የተወሰኑ ሰዎች ወሰዱ። እዛ ከተማ አካባቢ ላይ የሸሸ ሰው የተጠጉት ነው። አንድ ሁለቱ ፓርሰው ተገኘ። አሁን እየተለቀሰላቸው ይገኛል። ከዛ መጨረሻ ደግሞ ሌሎች ጋቧ ጠንቃ የሚባል ቀበሌ ነበረ፣ እዛ ላይ ሲሄዱ ያው ህብረተሰቡ እዛ እነዚ እንደመረዱ ሲባል ብዙዎች ሸሹ። ያው እነዛኞች እንደሸሹ ደካማዎችና ሴቶች፣ ህጻናቶች ባሉበት እነዚህኞቹ ገቡ። ገብተው ስተዛ ምናምን ነገር ብለው ምክር ነገር ጀምሩ። ከዛ መሰረሻ ላይ በቃ በቦምብና በመፈጊስ ታግዘው ፈጃቸው። ምንድን ነው ፍላጎታቸው ምን እንደሆነ የሚታወቅ ነገር የለም። ምንም እንደሆነ የምናገው ነገር የለም። ህብረተሰቡ ደግሞ ባንድ ላይ ሰርግም ልቅሶም ባንድ ላይ ይዋዋላል። ገበያም ምንም ችግር የለበትም። ግን እንደተፈለገ ምናገ በቦታው ምን ያህል ሰዎች ናቸው በዚህ ሁኔታ ህይወታቸው ያለፈው? አሁን እስካሁን ድረስ የደረሰኝ ገና በረሃ ላይ እየተፈለጉ ነው። አሁን ላይ የቆሰሉ ሰዎች ስ የቆሰሉ አሉ። የእነሱ ገና ጉዳታቸው አልደረገኝም። የክልሉ ጸጥታ አስከባሪ በአካባቢው አልነበረም። የሁሉ ሁሉ ነገር ሲፈጠር አልነበረም። የት ሄደው ነው በጋዋ ቃንቃ የሚኖሩ የአማራ ተወላጆች በ1977 ዓ ም በደርግ መንግስት እንዲሰፍሩ የተደረጉ መሆናቸውን የአይንማኞቹ አስታውሰዋል። ከአካባቢው የኦሮሞ ተወላጆች ጋር በደስታና ሀዘን ወቅት አብረው የኖሩ መሆናቸውንም ገልጸዋል። አሁን ቤት ንብረታችንን ጥለን ስንወጣ ያስጠጉንም በአጎራባች ወረዳ ውስጥ ያሉ የኦሮሞ ማህበረሰብ አባላት ናቸው ይላሉ አቶ ወደነ ከዛ ካሉ ማህበረሰብ ጋር በሰርግ እንጠራራለን። በሞት ሰው ሲሞት እንቀባበራለን። ይሄዳሉ፣ እነሱ ይደርሳሉ፣ እኛም ሄዳለን፣ እንደርሳለን። በተለያየ ማህበራዊ ኑሮ አብረን እንኖር ነበር። ሰው አብረን እንኖር ለምንድን ነው አብረን እንኖር እንጠባል ነው ሰርግ እንጠራራለን፣ ሞት እንቀበራለን። ለምንድን ነው? ወሎ የምናባሽ ታደርጋለች። ዚ አገር የለሽ ሰዎች የተፈናቀሉት በአቦ ገንደ የሚባል ወርቀ ስ አቀባበል እያደረገ ከቸገርን ስንለው ወደ እዛው ወደ ላይ የሚደውል እሱ ነው። በቃ አሁን ቁጥራቸው ምን ያህል ይሆናል የተፈናቀሉ ሰዎች ሰዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት የሀዘን መግለጫ በኢትዮጵያውያን ላይ እየተፈጸመ ባለው ማንነትን መሰረት ያደረገ ጥቃት ማዘናቸውን ገልጸዋል። ተጠያቂ ያደረጉትም የኢትዮጵያ ጠላቶች ያሏቸውን ኃይሎች ነው። የኢትዮጵያ ጠላቶች ወይ እኛ እንገዛለን ወይ ሀገራት ኖርም ብለው ተነስተዋል። ለዚህም የጥፋት አቅማቸውን ሁሉ እየተጠቀሙ ነው ብለዋል። መንግስት ሁሉንም አይነት አማራጮች ተጠቅሞ የችግሩን ሰንኮፍ ይነቅለዋልም ብለዋል። በጥቃቱ ዙሪያ ከጉሊሶ ወረዳም ሆነ ምዕራብ ወለጋ ዞን እንዲሁም ከኦሮሚያ ክልል አመራሮች ስለ ጉዳዩ ለማጣራት በተደጋጋሚ ያደረግነው ሙከራ አልተሳካም። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ኦነግሸኔ በትናንትና ሁለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ቀበሌ ዜጎች ላይ የሽብር ጥቃት በማድረስ በሰው ህይወትና አካል ላይ ጉዳት አደርሷል ሲሉ መናገራቸውን የኦሮሚያ ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ አስነብቧል። አቶ ሽመልስ በመግለጫቸው የተፈጸመውን የሽብር ጥቃት አጥብቀው እንደሚያወግዙ አሳውቀው በሽብር ጥቃቱ ውድ ህይወታቸውን ላጡ ወገኖች ሀዘናቸውን ገልጸዋል። በተጨማሪም የኦሮሚያ ኮሚኒኬሽንስ ጉዳዮች ቢሮ በይፋዊ የማህበራዊ ድረገጹ እንዳሰፈረው በኦነግ ሸኔ በትናንትናው ዕለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋቂና ጢ ቀበሌ ጨለማን ተገን በፈጸመው የሽብር ጥቃት ሰላማዊ ዜጎችን ጭካኔ በተሞላበት መንገድ በአንድ ስፍራ ህይወታቸው እንዲያልፍ አድርጓል ሲል አስታውቋል። መግለጫው የስንት ንጹሐን ዜጎች ህይወት እንዳለፈና ጥቃቱ ስላደረሰው የጉዳት መጠን አያትትም። የኦሮሚያ ክልላዊ መንግስት በምዕራብ ወለጋ ዞን ጉሊሶ ወረዳ የሰላማዊ ሰዎችን ህይወት ባጠፋው ኦነግ ሸኔ ላይ እርምጃ ይወስዳል ሲልም ያስጠነቅቃል። የኦነግ ሸኔ ሽፍታ ከህወሓት ጋር በመሻረክ በኦሮሚያ ክልልና በሀገሪቱ ሰላምና መረጋጋት እንዳይኖር ሲሰሩ ቆይቷል፣ ይላል መግለጫው። በተለያዩ ወቅቶች የግጭት አጀንዳዎችን በማዘጋጀት በሚዲያ በማሰራጨት እንዲሁም በህገወጥ መንገድ በገቡ የጦር መሳሪያዎች በጸጥታ ኃይሎች በመንግስት መዋቅር እና በተለያዩ የህብረተሰብ ክፍሎች ላይ የግድያ እርምጃ በመውሰድ ችግሮችን ሲፈጥሩ ቆይቷል ሲል ያትታል መግለጫው። የጥቃቱን አፈጻጸም እና የአይንማኞችን አስተያየት በተመለከተ ከኦሮሚያ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። መንግስት ኦነግሸኔ የሚላቸው የኦሮሞ ነፃነት ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱማ ጉታ የጉሊሶውን ጥቃት አልፈጸምንም፣ በንጹዋን ዜጎች ላይ ጥቃት አንፈጽምም ሲሉ አስተባብለዋል። ወራና ፈዴ መታፍ ካን መ ራችሱ ነገ መታ ብ ራነ የኦሮሞ ነጻነት ጦር ለህዝቡ ሰላም የሚታገል እንጂ ምንም ያልታጠቁ ዜጎች ላይ ጥቃት የሚፈጽም ጦር አይደለም። እንደሚታወቀው በቀጥታም ሆነ በተዘዋዋሪ በሀገር ውስጥ እየተንቀሳቀሰ ያለው የመንግስት ወታደር በተለይ መንግስት አሸባሪ የሚለውን ስም የኦሮሞ ነጻነት ሸማቂ ላይ ለመለጠፍ የታቀደ ሴራ ነው እንጂ ጦራችን የማንንም ዜጋ መብት ለመጉዳት አላማ የለውም፣ አያደርግምም፣ አድርጎትም አያቅም። በኦሮሞ ውስጥ ለሚኖሩ ለሁሉም የአገሪቱ ዜጎች የኦሮሞ ነጻነት ታጣቂ ለኦሮሞ ህዝብ እንደሚያደርገው ሁሉ ይታገልለታል፣ ያኖረዋል፣ ያግዘዋል። ከዚህ ውጭ ግን እንደዚህ ያለ እርምጃ አይወስድም። መንግስት ህዝቡ የኦሮሞ ነጻነት ሸማቂን እንዲጠላ ዊግ ገዝቶ ሌሎች ሰዎች እንዲሰሩት አድርጎ ወደ ገጠር አሰማርቶ እንደዚህ ያለውን የዘር ጭፍጨፋ ግድያም ሆነ ዘረፋ ያካሂዳል። ይሄ ደግሞ የኦሮሞ ነጻነት ሸማቂን ስም ለማጠልሸት የሚደረግ ሴራ ነው። ይሁን እንጂ መንግስት በመግለጫው የኦነግ ሸኔ ሽፍታ እስካሁን በፈጸማቸው የሽብር ተግባራት በርካታ ቤተሰቦች ተበትነዋል፣ ህጻናትን ያለ አባትና እናት አስቀርተዋል ያለው መግለጫው የህዝቡና የግለሰቦች ሀብትም እንዲጠፋ አድርገዋል ሲል ይገልጻል። መንግስት ኦነግ ሸኔ በማለት የሚጠራው ይህ ሸማቂ ቡድን ባለፈው ሶስት ዓመት በኢትዮጵያ የተደረገውን የመንግስት ለውጥ ተከትሎ በሰላም ለመታገል ወደ አገር ከገባው የኦሮሞ ነፃነት ግንባር በመገንጠል የኦሮሞ ህዝብ ጥያቄን አልተመ አልመለሰም በማለት በትጥቅ ትግሉ እንደሚቀጥል ማሳወቁ ይታወሳል። በመንግስት ጸጥታ አስከባሪዎች እና በሸማቂዎቹ መካከል በሚፈጠረው ግጭትም በህብረተሰቡ ዘንድ ስጋት መፈጠሩንና የንጹሃን ዜጎች ህይወትም ሲያልፍ እንደነበር ሲዘገብ ቆይቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮርል ለዘገባው አመሰግናለሁ ህወሀት አማራን ማጥቃትን ወደ ስልጣን መመለሻ አድርጎ ቆጥሮታል ሲል የአማራ ብልጽግና ፓርቲ ወነጀለ የአማራ ህዝብ በኦሮሚያም ሆነ በሌሎቹ አካባቢዎች ዋጋ እየከፈለ ያለው በህወሀት የእጅ አዙር ጥቃት ነው ብሏል ፓርቲው ፓርቲው ትናንት በምዕራብ ወለጋ ዞን ጉሊሶ ወረዳ በተፈጸመው ዘርን መሰረት ያደረገ ጥቃት የተሰማውን ጥልቅ ሀዘን ገልጿል አስቴር ምስጋናው ዝርዝር ዘገባ ልካለች። ዛሬ በአማራ ክልል ብልጽግና ጽህፈት ቤት የወጣው መግለጫ ቁጭትም ንዴትም የተንጸባረቀበት ነው። ህወሀት ከአርባ ዓመታት በላይ በዘለቀው የአማራ ጠለት ትርክት የአማራን ህዝብ ከሌሎች ወንድም ህዝቦች ጋር የመነጠል ስራው ፍሬ እያፈራ መሆኑን ማሳያዎችን ገልጿል። ፓርቲው በኢትዮጵያ የመንግስት ምስረታ ሂደት ከሌሎች ወንድም ህዝቦች ጋር በመሆን ከፍተኛ ድርሻ የተወጣው የአማራ ህዝብ በኢትዮጵያ ግዛት ሁሉ ሀገሬ ብሎ ለረዥም ዘመናት የኖረ በመሆኑ የህዝቡ አሰፋፈርና የአኗኗር ዘይቤ ለጥቃት ተጋላጭ እንዳደረገው ጽህፈት ቤቱ አመልክቷል። የአማራ ህዝብ በኢትዮጵያዊነቱ ጽኑ እምነት ያለው በየትኛውም የኢትዮጵያ ክልል መኖር ተዘዋውሮ መስራት፣ ሀብት ማፍራት ህገ መንግስታዊ መብቱ መሆኑን ጠንቅቆ የሚያምን ህዝብ ነው በማለትም አክሏል። በዚህ እምነቱ የተነሳ በሁሉም የሀገሪቱ አካባቢዎች ሀገሬ ብሎ ይኖራል። ነገር ግን ህወሀትና መሰሎቹ በዘሩት የተዛባ አማራ ጠል ትርክት በየአካባቢው ይሳደዳል፣ ንብረቱ ይዘረፋል፣ አለፍ ሲልም የቡድን ጥቃት ይፈጸምበታል በማለት ይቀጥላል መግለጫው ይህ ችግር የከፋው ደግሞ ህወሀት ከማዕከላዊ ስልጣኑ ከተነቀለ በኋላ እንደሆነ አመልክቷል። አማራን በማጥቃትም ከስልጣን የመመለሻ የቀውስ ሐዲድ አጀንዳ አድርጎ ይቆጥረዋል ይላል መግለጫው። ይህ የሚያሳየው ህወሀት እንደ ድርጅት ህልውናው ከቀጠለ በአማራ ህዝብ ላይ የሚደርሰው መፈናቀል፣ ግድያና ጭፍጨፋ መቀጠሉ አይቀሬ መሆኑን በማለትም አክሏል። የአማራ ህዝብ በኦሮሚያም ሆነ በሌሎች የሀገሪቱ አካባቢዎች ዋጋ እየከፈለ ያለው በህወሀት የእጅ አዙር ጥቃት መሆኑን ከክትትልና መረጃዎች እንዲሁም ከሁኔታዎች ተነስቶ እንዳረጋገጠም ጽፈት ቤቱ ጠቁሟል። ኦነግ ሸን የሚሆን ሌሎች ጸረ ህዝብ የሆኑ ኃይሎች ያለ ትህነግ የፕሮፓጋንዳ፣ የትጥቅና የፋይናንስ ድጋፍ ያን ያክል ለፌዴራልም ሆነ ለክልል መንግስታቱ አስቸጋሪ ባልሆኑ ነበር በማለትም አብራርቷል። እንደ ሀገርም ሆነ እንደ አማራ እየደረሰ ላለው ጥቃት ምንጩ የመቀሌ ግዞተኛ ቡድን ነው ብሏል። ጽፈት ቤቱ ትላንት በምዕራብ ወለጋ ዞን ጎሊሶ ወረዳ ዘር መሰረት ያደረገ የቡድን ጥቃት መፈጸሙን እንዳረጋገጠ ነው የአማራ ብልጽግና ፓርቲ የገለጸው። የጥቃቱን መጠን ከፌዴራል መንግስቱ ጋር በመሆን እያጣራ እንደሆነም አመልክቷል። አጥፊዎችም በህግ አግባብ እንዲጠየቁ የፌዴራል መንግስቱን ጠይቋል። እየደረሰ ላለው ጥቃት ተጠያቂው ህወሀት በመሆኑና ይህ ኃይል የብሔራዊ ደህንነታችን የስጋት ምንጭ ከመሆን አልፎ የሽብርና የቀውስ ማዕከል ስለሆነ ለኢትዮጵያና ለቀጠናው ዘላቂ ሰላም ሲባል መንግስት ከመለሳለስና ከመሸከም ፖለቲካ ወጥቶ ለአንዴና ለመጨረሻ ጊዜ ስርዓት እንዲይዝ ለማድረግ ጊዜው አሁን እንደሆነም በተመሳሳይ የአማራ ብሔራዊ ንቅናቄ አብን በአማራ ህዝብ ላይ በየቦታው እየተፈጸመ ላለው የዘር ማጥፋት ወንጀል ሙሉ ኃላፊነቱን መንግስት ይወስዳል ሲል መግለጫ አውጥቷል። ንቅናቄው በትናንትናው እለት ማታ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ቀበሌ ከሁለት መቶ በላይ የአማራ ብሔር ተወላጆች በማንነታቸው ብቻ ተለይተው በጅምላ በተጨፈጨፉባቸው የዘር ማጥፋት የተሰማውን ጥልቅ ሐዘን ገልጿል። መንግስትም በአማራ ህዝብ ላይ የሚፈጸመውን ተደጋጋሚ የዘር ማጥፋት ወንጀል በስሙ ከመጥራትና ብሔራዊ የደህንነት ስጋት አድርጎ ጥቃቱን ከማስቆም ይልቅ እሽሩሩ በማለትና ወንጀሉን በማድበስበስ የወንጀሉ ተባባሪ ሆኖ ይገኛል በማለትም ወንጅሏል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። ጦርነት ለማስቀረት ስንል ኃይል በማጠናከር ተዘጋጅተናል ብለዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የፌዴራል መንግስት ስልጣን የያዘ ኃይል በትግራይ ህዝብ ላይ ሲፈጽመው የነበረውን ሴራ ወደ ኃይል እርምጃ በማሸጋገር ላይ ስለሆነ የክልሉ ህዝብ ዝግጅቱን አጠናክሮ መቀጠል አለበት ብለዋል ለክልሉ መገናኛ ብዙኃን በሰጡት መግለጫ የሀገሪቱን ችግር ለመፍታት ሁሉን አቀፍ መድረክ መዘጋጀት አለበት ሲሉም አክለዋል ሙሉጌታ ጽብሃ ከመጠለ ዝርዝሩን ይዟል ትግራይ ክልል በተናጠል ያካሄደውን ምርጫ ፌዴራሉ መንግስት ህገ ወጥ ነው ብሎ ውጤቱም ውድቅ እንደሆነ ቢያሳውቅም የክልሉ ምክትል ርዕሰ መስተዳድር እየተባሉ ሲጠሩ የቆይቱን ዶክተር ደብረጽዮን ገብረ ሚካኤል የክልሉ ባለስልጣናት አሁን የሚጠሯቸው ፕሬዚደንት ወይም ርዕሰ መስተዳድር እያሉ ነው። ዶክተር ደብረጽዮን ገብረ ሚካኤል ዛሬ ለክልሉ መገናኛ ብዙሀን በሰጡት መግለጫ ፌዴራል መንግስት በትግራይ ላይ በተደጋጋሚ ሴራዎች በመጎንጎን ጉዳት እያደረሰ ነው ብለዋል። በተለይ በክልሉ ምርጫ ከተካሄደ ወዲህ በሚዲያና ኢኮኖሚያዊ ጫና ከመፈጸም በተጨማሪ ወደ ኃይል እርምጃ እየተሸጋገረ እንደሆነ ተናግረዋል። በመሆኑም የክልሉ ህዝብ ዝግጅቱን አጠናክሮ ሊቀጥል ይገባል ብለዋል። ትግራይ ህዝብ ለመብቱ ስለቆመ ብቻ ያ ሁሉ በደል እንዳይበቃው እንደገና በጉልበት ትንበርከካለህ የሚለው ነገር ተቀባይነት የለውም። የማንፈልገው ውጊያ ነው፣ ተገደን ግን ልንገባ እንችላለን። መብታችን መርገጥ የሚፈልጉ ኃይሎች ካሉ ህዝባችንን፣ ለመቀጥቀጥ ለመበደል፣ ለማንበርከክ የሚመጣ ኃይል ያለን አማራጭ እንደ ህዝብ መግጠም ነው እንደ ህዝብ መቅጠም ነው። ይህ የልዩ ኃይል የሚሊሻ ጉዳይ አይደለም። ሁሉም አቅማችን አነሳስተን እንገጥማለን። የህዝብ ውጊያ ነው የሚሆነው በህዝብ መብት ላይ የመጣ ህዝብን ለማንበርከክ ተገዛ፣ ሰጥ ለቅ ብለህ ተገዛ ብሎ የሚመጣ ስለሆነ ሁሉም ሁሉም አቅማችን ነው የምንጠቀመው አሁን ያለው ልዩነት ፖለቲካዊ ስለሆነ በፖለቲካ እንግጠም ነው የምንለው። በዚህ ምክንያትም ከሁለት ዓመት በላይ በትዕግስት ጠብቀናል ብለዋል ዶክተር ደብረጽዮን። በኃይል የሚፈታ ችግር እንደሌለ የተናገሩት ዶክተር ደብረጽዮን ከመጣ ግን እንመክታለን ብለዋል። አሁንም ልዩነቱን ለመፍታት የፖለቲካ እስረኞች እንዲፈቱ፣ ሁሉም ያሳተፈ መድረክ እንዲዘጋጅ የጠየቁት ዶክተር ደብረጽዮን ጦርነት አስቀርተን እንወያይ ብለዋል። ጦርነት ለማስቀረት ስንል ኃይላችን በማጠናከር ተዘጋጅተናል በማለትም ተናግረዋል። ማይታይ ግን የምናውቃቸው ተዘጋጅ፣ በዚህም ተዘጋጅ ነው፣ በኤርትራም ተዘጋጅ ነው። ክህደት ክህደት እየተፈጸመ ነው። በዚህ አገር የራስን ዜጋ ለመምታት፣ ከውጭ ኃይል ተባብሮ ለመምታት ትግራይን ታቅዶ እየተሰራ ነው ያለው። ይሄ ጠቅላላ አገርን የሚያጠፋ ነው፣ ትግራይን አይደለም ጠቅላላ አገርን የሚያፈርስ የትግራይ ተደርጎ ሊወሰድ በፍጹም አይችልም። እኛ እንደሆን እንገጥማለን። ዓላማ አለን። ለዓላማችን መስዋዕት እንከፍላለን። የፈለገ ይሁን የድሮ ታሪካችን ነው የእኛው። ማንም የውጭ ኃይል አንበርኮን አያቅም። በምንም መልኩም አንንበረከከም። አድዋ ዚህን ያለው ሌላ ታሪክም ሰርተናል። ከደርግ የፈለገ ሀይል ቢመጣ ትግራይ መቀበሪያ ናት። የአድሃሪ ሀይል አድሃሪ ሀይል ሊፈንጫ አይችልም። በምንም አይነት አሸናፊ ሁሌ መሳሪያ አይደለም፣ ጦር አይደለም፣ ህዝብ ነው መታወቃል። ከየትም አቅጣጫ ይመጣ እኛ እንገጥማለን። ሌላው ግን የራሱ ድርሻ ጫወት ነው እኛ ያል ነው ወደ ውይይት እንሄድ ነው እኛ ያል ነው የታሰሩት ፖለቲከኞች ይፈቱ ነው ይፈቱና ወደ ድርድር ንግባ ነው የሀገሪቱ የፖለቲካ አቅጣጫ ሁን የምርጫ ሁን አብረን ተነጋግረን እንወስን ነው ባለው ዘው ብሎ መሄድ አይቻልም ነው። ስለዚህ መፍትሄው የፖለቲካ እስረኞችን ፈትቶ ወደ ውይይት መምጣት ነው። ይሄ ተወርውሮ በወታደር መሳሪያ በጥይት የፖለቲካ ችግር እፈታለሁ ማለት የሚያሳዝን ነው። ወደ ውጊያ ብንገባም መፍትሄው አሁንም ውይይት ነው። በመሳሪያ የሚፈታ የለም በወቅታዊ ጉዳዮች ላይ መንግስታቸውና ፓርቲያቸው ህወሀት መገምገማቸው የተናገሩት ዶክተር ደብረጽዮን በትግራይ ህዝብ ላይ ጥቃት ለማድረስ ከውጭ ኃይል ጋር በመተባበር እየተሰራ ነው ሲሉ ከሰዋል የኤርትራ መንግስት ከፌዴራሉ መንግስት ጋር በመተባበር የትግራይ ህዝብ ለመምታት ዝግጅት እያደረገ ነው ብለዋል ዶክተር ደብረጽዮን የኤርትራ መንግስት የኢትዮጵያ ጉዳይ የእኔ ጉዳይ ነው ብለዋል ፕሬዚዳንት ኢሳያስ በግላጭ ተው ተው አልተባለም። አቁም የራስን ስራ ጣልቃ ገብነት ነው አልተባለም። በግላጭ ዶክተር አብይ እንደርግፋለሁ፣ ወያኔ እንገድላለሁ፣ እጨርሳለሁ። ጣልቃ ገብነት ነው። ፌዴራል መንግስት ደስተኛ ነው። የራሱ ዜጋ የራሱ ወገን በሌላ ውጭ ሀይል ሲራከስ፣ ሲዋረድ ደስ ይለዋል። ተቃውሞ አያውቅም። አንድ ቀን ይቀጥቅጥልን እሱም አቅም ካለው። ስለዚህ ተባብሮ እየተሰራ ነው ቆይቷል። የሁለቱም አገሮች ሰራዊት ምሽግ ላይ ያለ ሁለቱ መሪዎች ምን እየሰሩ እንደሆነ እያየ ነው። ያን ያህል የጠበቀ ዝምድናና ግንኙነት ካለ ምን ለሰራዊቱ ከምሽግ ቢያወጡት ከምሽግ እንዲወጣ የሚያስችለውም ስምምነት ለምን አይደረግም? የኤርትራ መንግስት የኤርትራ ነጻነት ከማይደግፉ ኃይሎች ጋር ተባብሮ ለኤርትራ ነጻነት የታገለውን የትግራይ ህዝብ ለማጥቃት እየሰራ መሆኑ የኤርትራ ህዝብና ሰራዊት ሊገነዘብ ይገባል ብለዋል። ዶክተር ደብረጽዮን አክለው የኢትዮጵያ ወቅታዊ ሁኔታ ዓለም አቀፍ ማህበረሰብ እንዲያውቅ በተደጋጋሚ መጻፋቸው የጠቆሙት ዶክተር ደብረጽዮን በቅርብ ጊዜ ደግሞ ሀገሪቱ ውስጥ ተፈጠረ ላሉት ቀውስ ዓለም አቀፍ ማህበረሰብ መፍትሄ ለመፈለግ ባለመስራቱ ኃላፊነት እንዲወስዱ እንደሚያደርጋቸውም አመላክተዋል። ጠቅላይ ሚኒስትር ሚኒስትር አብይ አሕመድ ካሁን በፊት በትግርኛ ቋንቋ ቃለ መጠይቅ ሲያደርጉ ትግራይ ለመውጋት እቅድ ይዘው እንደሆነ ተጠይቀው ይህ እብደት ንግግር ነው፣ ፌዴራል መንግስት የራሱ ህዝብ የሚወጋበት ምን ምክንያት የለውም ብለው ነበር። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም አስቴር ምስጋናውን ለዘገባዋ እናመሰግናለን። የህወሀት የስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ያወጡትን መግለጫ ደግሞ እናስከትላለን። ወለጋ ላይ የተከሰተው የንጹሐን ግድያ አሳዛኝ ነው ማለት ማሳነስ ነው፣ ቅስም ሰባሪ ድርጊት ነው ብለው ይሁንና የንጹሐንን መገደል ለፖለቲካ አጀንዳ ማራመጃ አጀንዳው ብሎ ለያዘው የአብይ አህመድ የሁከት ነጋዴዎች ቡድን የአማራ የኦሮሞ የወላይታ፣ የትግራይ፣ የሶማሌና ሌሎች ንጹሐን መሞት የጥፋት አጀንዳውን ማስፈጸሚያ ተራ አጋጣሚ ከመሆን በዘለለ በኃላፊነት ያስጠይቀኛል ብሎ አያምንም ይላል ያቶ ጌታቸው መግለጫ። በመቀጠል በወለጋ የተፈጸመው ግድያ አብይ አህመድ የመከላከያ ኃይሉን እንዲወጣ ባዘዘ በጥቂት ሰዓታት ውስጥ የተፈጸመ መሆኑ የሚያሳየን ይህ የሁከት ነጋዴዎች ቡድንና የአስመራ አጋሮቹ ህዝብን ከህዝብ በማጋጨት የስልጣን እድሜያቸውን ላንድ ወርም ቢሆን ለማራዘም እየተጉ እንደሆነ ማሳያ ነው ብሏል። የአቶ ጌታቸው መግለጫ በመቀጠል መፍትሄው የህዝብን የሀገርን ጥቅም አሳልፎ መስጠት ሳይበቃው ከኢትዮጵያ ጠላቶች ጋር በመሆን እመራዋለው የሚለውን ሀገርና ህዝብ በማያዋጣ ቁማር እያረከሰ ያለውን የአብይ አህመድ ቡድን የሚገባውን መስጠት ነው ካለ በኋላ የአብይና የኢሳይያስ የጥፋት ጉዞ መገታት ይኖርበታል ብሏል መግለጫው። መጪው የዩናይትድ ስቴትስ ምርጫ ለእርስዎ ምን ትርጉም አለው? አሜሪካውያን በፈተና ውስጥ የሚመራቸውን ይመርጣሉ። ትራምፕ ወይስ ባይደን? አሜሪካ ማንን ታነሳ ይሆን? ድምጿን የፊታችን ማክሰኞ ትሰጣለች። አዲስ አበባ ላይ ረቡዕ ከጠዋቱ አንድ ሰዓት በሚጀምር ቀጥታ ስርጭት የምርጫውን የመጨረሻ ደቂቃ ዜና፣ ትንታኔ፣ አስተያየቶች። ስርጭቱ በአሃዱ ራዲዮ አህዱ ልሳን ፕሮግራምን በቀጥታ ይተላለፋል። የረቡዕ ጠዋት ቀጠሮ ከቪኦኤ ጋር ይሁን። የመጽሄት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አድማጮች፣ በዘንድሮ የዩናይትድ ስቴትስ ምርጫ መሰረታቸው ላቲን አሜሪካ ወይም ሂስፓኒክ ማህበረሰብ የሆኑ አባላት አብዛኛውን ቁጥር ከያዙት ከነጮቹ አሜሪካውያን ቀጥለው ትልቁን የመራጭ ቁጥር እንደሚይዙ ፒው የተሰኘው የምርምር ማዕከል ገለጸ። የምርጫው ቀን ጥቂት ቀናት ሲቀሩት በተሰበሰበው የ ኤንቢሲና የዎል ስትሪት ጆርናል የህዝብ አስተያየት ጥንቅር በሂስፓኒክ መራጮች ዘንድ የቀድሞ ምክትል ፕሬዚደንት ጆ ባይደን ፕሬዚደንት ዶናልድ ትራምፕን ሁለት ለአንድ በሆነ የድጋፍ መጠን እንደሚበልጧቸው ያሳያል። የአሜሪካ ድምጿ ካሮላይን ፕሬሱቲ ለመራጮቹ ሂስፓኒኮች ዋና ጉዳዮች ምን እንደሆኑ ጠይቃ ያጠናቀረችውን ዘገባ ድርጅ ደስታ ያቀ ኩባውያን በፍሎሪዳ ትልቁ የሂስፓኒክ ማህበረሰብ አባላት ናቸው። ብዙ ጊዜ ለሪፐብሊካን ፓርቲ እጩዎች ድምፅ በመስጠት ይታወቃሉ። ጆርጅ ሮድሪጎዝ ከነሱ መካከል አንዱ ናቸው። ስለ ነገው ምርጫ እንዲህ ይላሉ። ፖርኬ ወያ ቦታል ፖርኬ ኤሚ ፓይስ አይ ኤም ጎይንግ ቱ ቮት ፎር ትራምፕ ቢካዝ By the time we realized what was really happening, by the time they removed the mask, it... እኔ ለትራምፕ ነው ድምጼን የምሰጠው ምክንያቱም ሶሻሊስቶች ወደ አገሬ ሲገቡ ብዙ ተስፋዎችን ቃል ገብተው ነበረ። ልክ ምን እንደተፈጸመ ስንገነዘብ ግን ጭምብሉን የገፈፍነው በጣም ከረፈደ ነበረ፣ ምክንያቱም ስልጣኑን በሙሉ ተቆጣጥረውታል። እዚያም አገር የማየው ተመሳሳይ ነገር ነው። በዕድሜ የገፉት የኩባ ተወላጆች በተለይ ፕሬዚደንት ትራምፕ በዲሞክራቲክ ተቀናቃኛቸው ጆ ባይደን ላይ የለጠፉትን ሶሻሊስት የሚል ስም ያስታውሱታል። ፕሬዚደንት ትራምፕ በኩባውያን ላይ ያሳደሩትን ተጽዕኖ ለመከላከል ለጆ ባይደን የምርጫ ዘመቻ ትልቅ ስራ ሆኗል። በዚህ የተቆጡ የፍሎሪዳ የስፓኒክ አባላትም ዶናልድ ትራምፕን በመቃወም ከፍተኛ ጥረት እያደረጉ ነው። ሳራ ካድር ድንያስ ከነዚህ ከእነዚህ መካከል አንዷ ናቸው። እኔ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የሚነሱበትን ቀን ስጠባበቅ ነው የቆየሁት። ከስፔን የመጣውና ለምርጫው ሲል የአሜሪካ ዜግነት ጥያቄውን አስቀድሞ በማመልከት ያገኘው አልቤርቶ ካይሮም በዚህ ምርጫ ድምፅ እንደሚሰጥ ተናግሯል። ማንን እንደሚመርጥም ጭምር። በቃ አሁን በስልጣን ላይ ያሉትን ፕሬዚደንት ማባረር የሚያስፈልግ ሆኖ ይሰማኝ ነበረ። ያንን በግልጽ እናገራለሁ። የፔንተኮስተል ቤተ ክርስቲያን በሆነው ቴነሲ አባል የሆኑት አንኪ ሳንዶቫል ሁልጊዜ ማክሰኞ ወደዚች ቤተ ክርስቲያን በመምጣት ለፕሬዚደንቱ እንደሚጸልዩ ይናገራሉ። እኛ እግዚአብሔር በትረምፕ በኩል ምን እያደረገ እንደሆነ አምነናል። አንድ ሀገር እንዲመራ መሪ የሚሰጥም ሆነ የሚነሳ እግዚአብሔር ነው። በ2020 ምርጫ የሂስፓኒክ ማህበረሰብ አባላት ከነጭ አሜሪካውያን ቀጥለው ትልቁ መራጭ ማህበረሰብ በመሆናቸው አሻሚና ብርቱ ፉክክር በሚጠበቅባቸው ክፍለ ግዛቶች ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ተገምቷል። ቀጣዩ ዘገባም ዩናይትድ ስቴትስ የሚያቆየን ነው። ሙስሊም አሜሪካውያን ከአሜሪካ ጠቅላላ ሕዝብ የሚይዙት አንድ ከመቶ ያህሉን ነው። የአሜሪካ ድምጿ ፋይዛ ቡካሪ እንደዘገበችው የሙስሊሙ ማህበረሰብ አባላት በነገው ፕሬዝደንታዊ ምርጫ፣ ህዝበ ሙስሊሙ በነቂስ ወጥቶ ድምጹን እንዲሰጥ ከፍተኛ ቅስቀሳ እያካሄዱ ናቸው። ይህንንም ዘገባ ደረጀ ደስታ ያቀርብልናል። መምረጥ ከሚችሉ ሙዝሊም አሜሪካውያን መካከል 78 ከመቶ የሚሆኑት በነገ ዕለት በሚደረገው ፕሬዝደንታዊ ምርጫ ላይ ለመሳተፍ ተመዝግበዋል። በማህበረሰብ ፖሊሲና መግባባት ተቋም አማካይነት ከሙዝሊም አሜሪካውያን የተሰበሰበው የሕዝብ አስተያየት ድምፅ እንደሚያሳየው በ2016 ከነበረው የ60 ከመቶ ጋር ሲነጻጸር 78 ከመቶ ትልቅ እመርታ ነው። በዩናይትድ ስቴትስ የሚገኙ መስጂዶች የመራጮችን ንቃት በማሳደግ ከፍተኛውን ድርሻ መጫወታቸው ተነግሯል። በዚህ ረገድ በቨርጂኒያ የሚገኘው የአድማስ ማዕከል በአሜሪካ ከሚገኙ ትላልቅ የእስልምና ማዕከላት አንዱ ነው። በዋሽንግተን ዲሲ ዙሪያ ባሉ አካባቢዎች በርካታ ሙዝሊም መራጮችን ግንዛቤ በማሳደግ ይታወቃል። ይህን ከሚያደርግባቸው መንገዶች አንዱ የአደምስ ሲቪክ ኢንጌጅመንት ግሩፕ ወይም የአደምስ የዜጎች ተሳትፎ ቡድን የመሳሰሉትን በማቋቋም ነው። ይህን ተቋም በምክትል ሊቀመንበርነት የሚመሩት ሰይድ አሽራፍ እንዲህ ይላሉ። Until the last weekend, until the election, we are calling people to vote early. We are making them realize that they will be able to add their voice to American democracy. <laughs> አሽራፍ እንደሚሉት የአደምስ ማዕከል ለትርፍ ያልተቋቋመ ድርጅት ነው። ዓላማውም የተወሰነው ወገን ወይም እጩን ለማስመረጥ ሳይሆን ዜጎች የመምረጥ መብታቸውን ተጠቅመው በምርጫው እንዲሳተፉ የምርጫውን አስፈላጊነት እንዲማሩ ለማድረግ ነው። ከሙዝሊም ተቋማት በተጨማሪ በመላው ዩናይትድ ስቴትስ የሚገኙ ሌሎች ገለልተኛ የሆኑ ተቋማትም በፖለቲካው ረገድ ቢሆን የማህበረሰብ አባላት ሊያመጡ የሚችሉትን ተጽዕኖ በማስገንዘብ ሙዝሊም አሜሪካውያንን የሚቀሰቅሱ ተቋማትም አሉ። america muslim takwaam american muslim institution director yohannut shahid rahman and Hilalu. their voice matters and their vote counts in places like florida pennsylvania and michigan the muslim american community can swing the election one way or the other. <laughs> እንደ ፍሎሪዳ እንደ ፔንሲልቬንያ ሚሽጋን በመሳሰሉት ግዛቶች ውስጥ ያሉት ሙስሊም አሜሪካውያን በሚሰጡት ድምፅ የምርጫውን ውጤት ወደ አንድም ሆነ ወደ ሌላኛው ሊያዞሩት ይችላሉ። ስለዚህ ሰዎች እንደዚህ ሀገር ዜግነት ኃላፊነታቸውን እንዲወጡና ተጽዕኖም እንዲያሳድሩ እንፈልጋለን። የልጆቻችን ትምህርት ቤት ለወደፊት በጀት የሚያዝለት እንዴት ነው፣ የወንጀል ፍትሕ ሥርዓቱ፣ ሌላው ቀርቶ የውጭ ጉዳይ ፖሊሲው ሳይቀር የማኅበረሰባችንን ሕይወት ይነካል። በጉዳዩ ዙሪያ የሚሰሩ ድርጅቶች እንደሚሉት በአሜሪካ ይገኛሉ ከሚባሉት ሙስሊሞች መካከል ከሶስት ሚሊዮን በላይ የሚሆኑት በዘንድሮ ምርጫ ድምፃቸውን ይሰጣሉ ተብሎ ይገመታል። ወቅታዊ ዜናዎች የሚተነተኑበት የመጽሄት ክፍለ ጊዜ ተጠናቋል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞ መሀዱ ሬዲዮ ላይ በቀጥታ የሚተላለፈው የሰኞ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ንጉሶ ታምሬ ፕሮግራማችንን ያቀናብራል። የማስተናግዳችሁ ቆንጅ ይታየ ነኝ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ወደ ቀሪዎቹ የምሽቱ ቅንብሮች ከመሻገራችን በፊት ልዩ ፕሮግራም ማሳሰቢያ፣ የነገ ማክሰኞ በፈረንጆች ኅዳር ወይም ኖቬምበር 3 በኢትዮጵያ ጥቅምት 24 የሚካሄደውን የዩናይትድ ስቴትስን ምርጫ በአሜሪካ ድምፅ ልዩ ዝግጅት እንድትከታተሉ በአክብሮት ተጋብዛችኋል። ረቡዕ ከጠዋቱ አንድ ሰዓት ላይ ይዘንላችሁ በምንቀርበው የቀጥታ ስርጭት የምርጫውን የመጨረሻ ዜናዎችና ትንታኔዎች መረጃዎችና አስተያየቶችን ይዘንላችሁ እንቀርባለን። በመደበኛ የአየር ስርጭት መስመሮቻችን፣ በፌስቡክ ላይቭ አት ቪኦኤ አምሃሪክ፣ ባህዱ ሬዲዮ ባህዱ ልሳን ክፍለ ጊዜ ልታገኙን ትችላላችሁ። ከመደበኛው የናይል ሳት ስርጭታችን በተጨማሪ በቪኦኤ ኢትዮጵያ ቻነል ኤምሲ 88 ዩተልሳት ላይ በቨርቹዋል ቻነል 4467 ዌስት ኤ ላይ አረብ ሳት ላይ ደግሞ ቢኤቢአር አራት ቨርቹዋል ቻነል አምስት ሰላሳ ዘጠኝ ላይ ታገኙናላችሁ። እንድትከታተሉ ከወዲሁ ተጋብዛችኋል። በቀጣዩ ቅንብርም የዩናይትድ ስቴትስ ምርጫ ላይ እናተኩራለን። አብራችሁን ቆዩ። አሉላ ከበደንና እንግዳውን እናመሰግናለን። በዩናይትድ ስቴትስ ምርጫ ዙሪያ እንቆያለን። አሁንም በዩናይትድ ስቴትስ ፖለቲካዊ ሕይወት ውስጥ ንቁ ተሳታፊ ከሆኑ ትውልደ ኢትዮጵያ አሜሪካውያን አንዱ የሆኑት ተከታዩ ተናጋሪ አቶ ላባን የማነ የተመዘገቡ ሪፐብሊካንና የፕሬዚደንት ትራምፕ ብርቱ ደጋፊ ናቸው። ከአቶ ላባን ጋር በትናንት ምሽት የጀመርነውን ውይይት ይሆናል አሁን የምንቀጥለው በዚህ ምሽት በኮቪድ-19 በህዳሴ ግድብና ዘርና አሜሪካ በሚሉት ርዕሶች ላይ ለፕሬዝደንት ትራምፕ ካላቸው ድጋፍ ጋር እያያያዙ አስተያየታቸውን ይሰጣሉ። ሰሎሞን አባተ ነው ያነጋገራቸው። እነሆ። እስቲ ወደ ኮቪድ-19 ብልመለስና አቶ ላባን ምንድን ነው የሚያስቡት የኮቪድ አስራ ዘጠኝ ሁኔታና የፕሬዚደንት ትራምፕን አመራር ለተመለከተ፣ ኮቪድ የመጀመሪያ ወር ያው ከባድ ነበረ። ምን አይነት እንደሆነ እንዴት ነው ኢምፓክት የሚያደርግ አልታወቀም ነበረ። አሁን ግን ህማሙ ታውቀዋል፣ እንዴት እንደሚመጣ ታውቀዋል። እና ሶሉሽኑ ደግሞ መድኃኒት ተፋጥኖ የደረሰ ነው። ግን ትራምፕ ማድረግ ያልፈለገው ለህማሙ መድኃኒት ከህማሙ በላይ መሆን አይችልም። በቤት ተዘግተህ የመጠጥ ሌቭል ሰው ላይ የበዛ ይሄደዋል። የማጨስ በዝቷል። ሱዊሳይድ በወጣቶች በዝቷል። ይሄ ነው አሁን ቤት ቁጭ ማለትና ከህብረተሰብ ካትኦፍ ማድረግ እያደረሰ ያለው ችግሮች ማለት ነው። ይሄ ውጤቱ ነው። አንድ ውጤት እና ሌላ ውጤት እየተያያዙ አንዱ ችግር የሚወልደው ሌላ ችግር ነው አሁን እየነገሩኝ ያሉት። በአጠቃላይ ግን ለኮቪድ አስራ ዘጠኝ እንዲህ መስፋፋት ፕሬዚደንት ትራምፕንና የእሳቸውን አመራር ተጠያቂ የሚያደርጉ አሉ። እርስዎ ምንድን ነው የሚሉት በዚህ ፕሬዚደንት ትራምፕ እኳ ከቻይና አየር ሲዘጋ እኳ ከኤሮፓ አየር ሲዘጋ ኢምፒች እየተደረገ ነበረ። ይሄ ተራ የፖለቲካ ጨወታ ነው። ተራ የፖለቲካ ማንም ማስተዳደር በትራምፕ ፖዚሽን ቢሆን ያደረገው ያደረግ ነበረ ማለት ነው። ባይደንም የሚለው ያለው ከሰማችሁ አንድ ነገር ነው የሚለው ያለው ሻዳውን አረጋለሁ አለ። እንደ ኤሮፓ እንደ እንግሊዝ እንደምታደርገው ያለችው አሁን ሻዳውን አረጋለሁ አለ። የማስክ አጠቃቀም እንዲሰፋ አደርጋለሁኝ ሰው ወደ ስራ ሲመለስ ኃላፊነት በሚሰማው መንገድና ራሱን ሊጠብቅ በሚችልበት ሁኔታ የሚመለስበትን ሁኔታ ፈጥራለሁ ነው ያሉት። ሳይንቲስቶቹ የሚሉት ያሉት መዘጋት አለበት ነው። ግን ሳይንቲስቶቹ የሚሉትን መስማት አያስፈልግም። እንደ አቶ ላባ ነው አንድ መሪ የምንመርጠው ለእኛ የሚወስን። እኔ ሳይንቲስት አልመረጥኩም ሳይንቲስት አልመረጥኩም። ግን አማካሪዎች አሉ። ሳይንቲስት አማካሪዎች አሉት በሁሉም ዘርፍ የፖለቲካ ሳይንስ ሊሆን ይችላል፣ የተፈጥሮ ሳይንስ ሊሆን ይችላል፣ ማህበራዊ ሳይንስ ሊሆን ይችላል ግን እዛ ቦታ ላይ ቀርበው በማስረጃ የተደገፉ ምክሮችን የሚሰጡ ሳይንቲስቶች ናቸው ዙሪያውን የሚከቡት። ልክ እሱ ነው የሚመራው፣ እሱ ነው የሚወስነው። እሱ ደግሞ ሲወስን የእኔም የኑሮ የስራ የሁሉም ነገር አመዛዝኖ መደረግ አለበት ማለት ፌርነስ። አንዱ ሬስቶራንት ኦነር ሻዳውን አርገኸው ከዛ የስንት ሰው ስራ ይሄ ሬስቶራንት ሙሉ እድሜው ሰርቶ ለፍቶ የከፈተው ሲዘጋ በኪሳራ ሲወጣ ይሄን ኢኮኖሚው ቫልዩ የሱ ሻዳውን አረኩ። ኮሮና አይደለም ሻዳውን ያደረጉ ለሱ መሽ ፍትሐዊ የሆነ አቀራረብ መኖር አለበት፣ የተመዛዘነ መሆን አለበት። ሳይንቲስትማ አገሩም ሻዳውን አርጉ ኮሎም ዝጉት እያሉ ነው። ሰው ከስራ ይውጣ ቻው እንግዲህ። ያ ተቀባይነት ስላጡ ነው። ወደ ሌላ የዩናይትድ ስቴትስ ጉዳይ እና የፕሬዚደንት ትራምፕ ስም ብዙ ጊዜ ወደሚነሳበት እንሂድ። ይሄ የዘር ጉዳይ ነው። ፕሬዚደንት ትራምፕን በዘረኛነት የሚከሱ አሉ። የለም ትራምፕ ዘረኛ አይደለም የሚሉም አሉ፣ የሚሟገቱ አሉ። ራሳቸውም እንደው የዘረኝነት ጉዳይ ከተነሳ እኔ የመጨረሻው ሰው ነው ሆነው ብለው ተናግረዋል። እርሶ ምንድን ነው የሚያስቡት፣ እንደ አንድ ጥቁር አሜሪካዊም ጭምር? እኔ ትራምፕ ዘረኛ ነው ብዬ አስቤ አላቅም። እሱም ብሎ ይሄ በኢኮኖሚ የበለጣቸው ሲሄድ ሌላ ነገር ስላጡ በሱ ሊያጠቁት ስለፈለጉ ነው እንጂ ትራምፕ ለጥቁር ህብረተሰብ ያደረገለት ኦባማ በሩቡም አላረገለት። እኛ ጥቁር ሰው ሁላችንም ጥቁር ኢሚግራንት ብለ የሀገር ነዋሪ ጥቁር ብለ ስራ እድል ኦፖርቱኒቲ ነው የምንፈልገው። የሰውዬ ደግሞ ኦፖርቱኒቲ ለሁላችንም ከፈተልን ማለት ነው። ይሁን ተራ ቤት መግዛት የሚፈልግ ቢዝነስ፣ ስሞል ቢዝነስ መክፈት የሚፈልግ እንቅስቃሴ ማድረግ የሚፈልግ ማለት ነው በየቤቱ ያለው ሰው ይህና ይህን ጥያቄ ይመልሱ። ኢምፓክቱ አለ። ፖሉ ላይ ደግሞ እየታየ ነው። አሁን እስከ አርባ ፐርሰንት የጥቁር ወንድ ወጣት ትራምፕን ሊመርጠ ሀሳብ አለ ይባላል። ፖሉ አሁን እንዳልኩህ ነው። የፖሉ ሪላየብል ነው አይደለም፣ ማክሰኞ ነው የምናየው። ማክሰኞ ይታያል ማለት ነው። በአንድ በኩል ደግፈ፣ በአንድ በኩል ደግሞ አትደግፈ ማለት አትችልም። የፖል እንግዲህ ግን ይሄንን የሚሉ ፖሎች አሉ ማለት ነው። በሂስፓኒክ እና በጥቁር ህብረተሰብ ደገፉ ከራሚ ና ከመኬን ያገኘው በላይ ነው ነው የሚባለው ያለው። ወደ አንድ የመጨረሻ ነጥብ ልምጣ። አቶ ላባን፣ የፕሬዚደንት ትራምፕ እና የህዳሴ ጉዳይ ብዙዎችን እያነጋገረ ነው። አሁን ከኢትዮጵያውያንም አልፎ ሌሎችንም እያነጋገረ ነው ያለው በአሁኑ ጊዜ እና በህዳሴ ግድብ ጉዳይ ላይ ድርድር ዋሽንግተን ላይ ሲጠራ ጀምሮ ፕሬዚደንቱ ያላቸውን አቋም እንደገና ሰሞኑንም የተናገሩትን ከሱዳንና ከእስራኤል መሪዎች ጋር በስልክ በተገናኙበት ጊዜ እንዴት ነው የሚመለከቱት እርስዎ? ወይል በዚህ ዶናልድ ትራምፕ በስልኩ ንግግር ሚስኢንፎርምድ መሆኑ ያስታውቃል። ውሃው ግድቡ ሽ ይዘጋዋል፣ ወደ ግብፅ አይሄድም የሚባል ነገር ይሄ ትልቅ ስህተት ነው። ሚስፖክ ወይ ደግሞ ሚስኢንፎርምድ ነው። ይሄ ሊሆን የማይችል ነገር ነው። ይህን የኢትዮጵያ ዲፕሎማቶች ማስተካከል ይገባ ማለት ነው ግዴታቸው ነው ወጥቶ ይሄን ይሄን እንደዚህ አይደለም መጮህ አይደለም ውለህ ወተህ ሰላማዊ ሰልፍ ማድረግ አይደለም ሚስኢንፎርሜሽን ሲኖር ሚስኢንፎርሜሽኑ ማስተካከል ነው ይሄ ሚስኢንፎርሜሽን ውሃው ግድቡ አይከለክልም ወደ ግብፅ ግብፅ ግድቡ እንዳይሰራ ግብፅ ግድቡ እንዲፈርስ ነው የምትፈልገው ግን በሌላ ነጥብ ደግሞ ለኢትዮጵያ ትልቅ እድል ሰጣት ማለት ነው ጥረት ያ ምናልባት ይሄን ሀሳብ ግብፅም ተነጋግራ ልትሆን ትችላለች፣ ከፕሬዚደንቱ እና ይሄን ዎርኒንግ ነው ሊገጥም ስለሚችል ተዘጋጁ ቢሆንም ይችላል እዚህ ስ በሁለቱም ነጥብ ማየት በሁለቱም ሳይድ ማየትም ይገባል ማለት ነው። እኔ እንደ ዎርኒንግ ነው ያየሁት፣ እንደ ዎርኒንግ ነው ያየሁት። ይሄ ደግሞ የኢትዮጵያ ዲፕሎማቶች እንግዲህ ኃላፊነታቸው መዋጣት አለባቸው ማለት ነው። እኔ የሚስ ኢንፎርሜሽን አለን ብዬ ስለማምን ሜይቢ እዚህ መጥተው ያሉ በደንብ ኢንፎርሜሽን አልገለጹም ሊሆኑ ይችላሉ። የግድቡ ዓላማውም እንደሆነ ግን ይሄ የእነሱ ኃላፊነት ነው ማለት ነው አትቆጦ ኢንፎርሜሽን መስጠት አለባቸው። እርሶ የመቃወም ወይም የመደገፍ አቋም የሎትም? በአቋም ደረጃማ እኔ መጀመሪያም አልደገፍኩም፣ ኢትዮጵያ ወደ አሜሪካ ስትመጣ በአቋም ደረጃ ከሆነ መምጣት አልነበረበትም። ወደዚህ አሜሪካ የግብፅ አጋር መሆኗ፣ ኢትዮጵያ ደግሞ ግድቡ ስትጨርሶ የግብፅ ቦታ እንደምትወስድ ግብፅ ታውቃለች። ያ ግድብ ካለቀ፣ ያ ኤነርጂ መምረት ከተጀመረ፣ የኢኮኖሚ ጉልበት ትፈጥራለች ኢትዮጵያ። ኢትዮጵያ የኢኮኖሚ ጉልበት ስትፈጥር ከዛ ግብፅ ከዛ አካባቢ ትወጣለች ማለት ነው። አሁን ያላት ሚና ይወጣል። ኢትዮጵያ ትሆናለች ማለት ነው። ውሃ ማጣት ሳይሆን ተሰሚነቷ ይቀንሳል ነው የሚሉት? አዎ ከውሃው በላይ ተሰሚነቷ ነው የሚቀንሰው። ውሃማ ነው የሚያሰጋት ይበልጥ ነው የሚሉት? ኤግዛክትሊ። አሁን እሱ እሱ ጋራ ነው። እንዴት ብሎ ነው የኢትዮጵያ በህዝብም በኢኮኖሚም እዛ አካባቢ ትልቅ ሚና ይኖራታል ማለት ነው። ሪል ፖለቲካል ፓወር ይኖራታል ማለት ነው ኢትዮጵያ ፎር ዛት ሪዝን ግብፆች በምንም አይነት ሊደግፉ አይችሉም፣ በምንም አይነት። ስለዚህ አሁን ደግሞ በአሁኑ ሰዓት ግብፁ ነው ትልቁ ተሰማኝነት ያላት ማለት ነው። ግብፆች ብዙ የተማረ ሀይል አላቸው፣ አሰማርቶ በስቴት ዲፓርትመንት፣ ዩናይትድ ኔሽንስ፣ ወርልድ ባንክ። እዚህም ብዙ ባለሀብቶች አሉ ገንዘብ የሚያዋጡ እና ከዚህ ጋር ለመወዳደር በጣም ከባድ ነው። የአሜሪካ ፖለቲካ ላይ ማለት ነው። ናይል ሲባል ሁሌ በአሜሪካ ህብረተሰብ ሳይኪ የግብፅ ተብሎ ነው የሚታሰበው። ከየት እንደሚመለጥ የማን ባለ ንብረት መሆኑ ታውቆ አይታወቅም። የኢትዮጵያ እንደሆነ ንብረቱ አይታወቅም። ስለዚህ አሁን ያ ሁሉ ነው የሚቀየረው ማለት ነው። የሪል የጥቁር አገር ምልክት ነች፣ ኢትዮጵያ የጥቁር አገር ምልእ፣ ደግሞ ይሄን የሚያህል የኢኮኖሚና የፖለቲካል ክላውድ ሲኖራት በጣም ከባድ ነው። ግብጽ ልትቀበሉ አትችልም። በዛ ምክንያት ነው በአፍሪካ እጅ መቆየት የነበረበት ሁኔታ ወደ አሜሪካ መጣ። አሁን ስቲል እድል አለ ለመስተካከል። የኢትዮጵያ ዲፕሎማቶች ፀንቶ እንግዲህ ጉዳያታቸው ማዋጣት አለባቸው ማለት ነው። ደጋግሞ አስተውልኛል። እንግዲህ ማክሰኞን ማን ያሸንፋል ብለው ያምናሉ እርስዎ ያስባሉ ወይ ይጠብቃሉ? እዚ ትራምፕ ያሸንፋል ብዬ ጠብቃለሁ። በእምነት ደረጃ ኤነርጂው ከሱ ጋር ነው ያለው። ሰው አየህ፣ የሁሉ ሰዓት ጠብቆ ሲወጣ ለሱ ለማግኘት ያቴልፊ ቮተር ኢንቴንሲቲ የሚባል ነገር አለ። ፍላጎት አለ በሪፐብሊካን ሳይት መውጣት ቦት ለማድረግ አሁን ኦፍኮርስ ምርጫ እንደ ቱ ታውዘን ሲክስቲን ብዙ ሰርፕራይዘስ ሊኖሩ ይችላሉ፣ ግን በእምነት ደረጃ ትራምፕ ያሸንፋል ብዬ ነው ማመ አቶ ላባን የማነ ለሰጡኝ ጊዜ፣ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ ለእድሌ የተሰጠኝ መጪው የዩናይትድ ስቴትስ ምርጫ ለእርሶ ምን ትርጉም አለው? አሜሪካውያን በፈተናው ውስጥ የሚመራቸውን ይመርጣሉ። ትራምፕ ወይስ ባይደን? አሜሪካ ማንን ታነሳ ይሆን? ድምጿን የፊታችን ማክሰኞ ትሰጣለች። አዲስ አበባ ላይ ረቡዕ ከጠዋቱ አንድ ሰዓት በሚጀምር ቀጥታ ስርጭት የምርጫውን የመጨረሻ ደቂቃ ዜና፣ ትንታኔ፣ አስተያየቶች፣ ስርጭቱ በአሃዱ ራዲዮ አሃዱ ልሳን ፕሮግራምን በቀጥታ ይተላለፋል። የረቡዕ ጠዋት ቀጠሮ ከቪኦኤ ጋር ይሁን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ በምሽቱ ፕሮግራሙን አዘጋጅ በትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ከፕሮዲሰሩ ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጂ ይታየ ነኝ ነገ ከምሽቱ በሶስት ሰዓት እስከምንገናኝ በሰላም ደሩ